የቮይስ ኦፍ አሜሪካ ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ ብሎ ከያዛቸው ጋዜጠኞችና የኢንተርኔት አምደኞች መካከል ስድስቱ ትናንት ፍርድ ቤት ይቀርባሉ ተብሎ ሲጠበቅ ሳይቀርቡ ቀርተዋል። ጉዳዩን እየተከታተለ ያለውን መለስካቸው አመሃን መስመር ላይ ይዤዋለሁ። እንደምናመሸ መለስካቸው። እንደምናመሸ ሰለሞን። ምንድን ነው ያለው ሁኔታ እስቲ ንገረኝ። እንግዲህ ትናንትና ነበረ እነዚህ ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ ብሎ ካሰራቸው ከዘጠኙ ጦማርያን እና ጋዜጠኞች መካከል ትላንትና ስድስቱ መቅረብ ነበረባቸው ወደ ፍርድ ቤት፣ ፌደራል የመጀመሪያ ደረጃ ፍርድ ቤት ማለት ነው። ሳይቀርቡ ቀርተዋል። እና ጠበቃው አቶ አማሃ መኮንን ለምን እንዳልቀረቡ ከመጠየቃቸው ፊት ስለ ሁኔታው ምንም አይነት መረጃ ለማንም አልተሰጠም ነበረ። በእርሳቸው ጥያቄ በእለቱ የነበሩት ዳኛ ሆነ የተባለውን ነገር ነግረዋቸዋል። ፖሊስ ምርመራ ማጠናቅቆ ለአቃቤ ሕግ እንዳስረከበ በዚህም በፌዴራል የመጀመሪያ ደረጃ ፍርድ ቤት ያለው መዝገብ መዘጋቱን አስረድተዋቸዋል። እንግዲህ አቃቤ ሕግ ክስ መስርቶ ይሁን አይሆን አይታወቅም። ፖሊስ በተቀጠረው ፍርድ ቤት በተባለው ቀን ማቅረብ ሲገባውም አላቀረበም። አለማቅረቡም በእውነት ፍርድ ቤቱም ይህን አለመጠየቁ ግራ የሚያጋባ ነገር እንደሆነባቸው አቶ አማ ነግረውኛል። ተጠርጣሪዎቹ አሁን በየትኛው ፍርድ ቤት ትዕዛዝ ባሉበት ስፍራ ተይዘው እንዳሉም አይታወቅም። ነገሩ እንግዲህ በጣም ግራ የሚያጋባ ነው። አሁን ስለዚህ ጉዳያቸው ተዘግቷል፣ ግን አልተለቀቁም። ጉዳያቸው ተዘግቷል ማለት አይቻልም። ምክንያቱም ይህን ለማወቅ የሚቻለው አቃቢ ህግ ክስ አልመሰረትባቸውም ብሎ ሲያስታውቅ፣ ወይም ደግሞ ፍርድ ቤት የሚያቀርባቸው የፖሊስ ኃይል ከዚህ በኋላ አልፈልጋቸውም ብሎ ሲል ፍርድ ቤት ቀርቦ ብቻ ይህንን ማስታወቅ ነበረበት። የፖሊስ የያዛቸው ፖሊስ አይነት ከዚህ በፊት ይሄ አይታወቅም። አሁን ገና ምናልባት ነገ ጠበቃው ጠበቆቹ አቃቤ ህግ የሚጠይቁ ይሆናል። ምንዘፊያ ምክንያቱም ለአቃቤ ህግ አስረክበዋል የምርመራውን ውጤት ብሎ ነው ፍርድ ቤት የነገራቸው ለጠበቆቹ ከዚህ በፊት ሁለት ጊዜ የጊዜ ቀጠሮ ተጠይቆባቸው እነዚህ ተከሳሾች ክስም አልተመሰረተባቸውም። ለነገሩ የመጨረሻው እድል ነበር የተሰጠው ለፖሊስ፣ እና ይህንን ነው ሳያከብር የቀረው ማለት ነው። ትክክል ነው። ምንድን ነው አሁን ጠበቃቸው የሚያስቡት? እንግዲህ ጠበቃቸው እንደነገሩኝ ከሆነ ያላቸው ምርጫ ነገ ወደ አቃቢ ህግ ሄደው ክሱ ተመስርቶ እንደሆነ እነሱ ጋር ማጣራት ነው። ሌላ የሚያደረጉት ነገር የለም፣ እና ይህንኑ እንደሚያደርጉ ነግረውሃል ጠበቃው ነግረውኛል አቶ አመሃ መኮንን ይህን ነግረውኛል በትክክል ግን ለማንኛውም ግን ነገ ዝርዝሩን እመለስበታለሁ እሳቸውንም አናግሬ እነ ማን ናቸው ይቀርባሉ ተብለው ተጠብቀው የነበሩት እንግዲህ ይቀርባሉ ተብለው ይጠበቁ የነበሩት ተስፋ ለሞለየስ አስማማው ዘላለም ናትናኤል አጥናፉ ኤዶም የሚባሉት ናቸው መቅረብ የነበረባቸው የቀሩት የሶስቱ ጉዳይስ ምንድን ነው የሆነው ነገ ነው እንግዲህ እሱ ደግሞ ቀጠሮ እሺ መለስካቸው በኋላ አመሰግናለሁኝ ነገ እንጠብቅሃለን። ዝርዝር ካለ ዘገባ ጋር እንግዲህ አመሰግናለሁ። ሰለሞን ደህና